በደቡብ ክልል በኮንሶና በአሌ ወረዳ በመሬት ይዞታ ምክንያት ተቀስቅሶ የቆየው ግጭት እንደቀጠለ ሲሆን በዚሁ ምክንያት በዘመን መለወጫ ቀናትም ከሁለቱም በኩል አራት ሰዎች መገደላቸውን ቤቶች መቃጠላቸውን ነዋሪዎች ተናግረዋል። የመንግሥት ባለሥልጣናትን ጨምሮ ለግጭቱ ሰበብ ሆነዋል የተባሉ የፖለቲካ ሰዎች በሕግ እንዲጠየቁ እየተደረገ ነው ሲል የክልሉ የሰላምና ጸጥታ ቢሮ ገልጿል። የደን መሬት ይገባኛል በሚል በተነሳው ግጭት የብዙ ሰው ሕይወት የጠፋ ሲሆን ከ20 ሺህ በላይ ሰው መፈናቀሉም ተነግሯል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል። በኮንሶ ዞን እና በአሌልዮ ወረዳ ዋሳኝ አካባቢዎች ሐምሌ 10 2012 ዓ.ም ትምህርት የተቀሰቀሰው ግጭት ዛሬም እንደቀጠለ ሲሆን ግጭቱ በሰው ሕይወትና ንብረት ላይ ጉዳት አድርሷል። ግጭቱ ባለፈው ዓርብ መስከረም 1 2013 ዓ.ም ትምህርት የኮንሶ ዞን እና የአሌልዮ ወረዳ ነዋሪዎች በሚኖሩባቸውና በሚዋሰኑባቸው በገዋዳ በቀርቀርተ፣ በያና፣ በደልቤ፣ በጎርዝና በገርገማ ቀበላት ውስጥ ነው ተቀሰቀሰው። መንስኤውም በአለልዩ ወረዳ ቀርቀርተ ቀበሌ ውስጥ በቡድን የተሰባሰቡ ሰዎች አንዱን ወጣት ልጅ የመግደላቸው ወሬ ከተሰራጨ በኋላ መሆኑን የወረዳ ነዋሪዎች ተናግረዋል። ከመስከረም አንድ ጀምሮ በሁለቱም ወገን በርካታ ቤቶች እየተቃጠሉ እንደሚገኙም ገልጸዋል። በግጭቱ በሁለቱም በኩል አራት ሰዎች የተገደሉ ሲሆን ቁጥራቸው በውል አልታወቁ ሰዎችም ቆስለዋል። መንደሮቹም እስካሁን ድረስ በእሳት እየጋዩ ሲሆኑ በአለልዩ ወርዳ በደልበና ቀበሌ የምትገኝ ሐሙስ የተባለች መንደር ሙሉ በሙሉ ወድማለች ብሏል። የአለልዩ ወርዳ የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ደመቀ ደሚስ የብሮዜ ቀበሌ ወደ ሶስት ንዑስ መንደር ተቃጥሏል። የደልበና ቤና ጫማ ከስድስት ንዑስ መንደር ሶስቱ ተቃጥሎ አልቀዋል። ሶስት ንዑስ መንደር የተቃጠለ ነው። ተዛም የወደመ ንብረት ብዙ አልተቆጠረም። እስካሁን ግጭቱ ስላልተረጋጋ አለው። ንብረት አልተቆጠረም። የተቃጠለ ቤትም ቁጥራቸውም አልታወቀም። የሰው ህይወት አሁን ያለነ ሁለት ሰው እንደሞተ ነው። ተክስለኛ ቁጥሩ አልታወቀም። እንደግምት ብዙ ሰው አሁን የት እንደገባ የታወቀ ስለሆነ ይሬሳቸው አልተነሳም። አለ ምን መረጃ አለ ወደ ግጭት ቦታ ላይ ግጭቱን ማስቆም ያልተቻለበትን

ሁለት ሺ ሶስት የተወሰነ ውሳኔዎች ነበሩ እነሱ ውሳኔዎች ተግባራዊ ያለመሆን ናቸው በኮንሶ ዞን የካራት ዙሪያ ወረዳ አስተዳዳሪ አቶ ካሳሁን ገረመው በወረዳው አርካይደ እና ገላቡ በተባሉ ሁለት ቀበሌያት ውስጥ የሚገኙ ከአምስት ሺህ በላይ ዜጎችም የሚደርስባቸውን ጥቃት በመፍራት ሸሽተው አካባቢውን ለቀው እየወጡ ናቸው ብለዋል የጸጥታ ኃይሉ ግጭቱን ለመቆጣጠር አለመቻሉን ገልጠው አለመረጋጋቱ ወደ ሌሎች ቀበሌያትም እየተዛመተ ነው ብለዋል

ያለውን ነገር መቋጠር ቻለም። ደግሞ አዙም ሰፍቷል። በጣም ሰፋ ያለ ቀጠና ተያዘ። ጉዳዩን አሁን ለማረጋ ተረሰብ በዚሁ በመሬት ይገባኛል ጥያቄ ከወራት በፊት የተቀሰቀሰው ግጭት እንደቀጥለ ሲሆን በዘላቅነት ለመፍታት ይጠቅሟል ያሉትን የመፍትሄ ሀሳብ ጠቁመዋል። ሁለቱን የምጠው ክልል ሁለቱን ገብቶ መሀል ላይ መድረኩን ይዞ ሁለቱንም የኮንቶ ዞን እና የአሌ ወረዳውን ግጭትን በውይይት ፈታ በገልጽሻለ እሱ ይፈታል። የምን ነገር ነው። ስለዚህ ያ ድርጌት እስካሁን እየተደረገ ነው፣ በወረዳ በሁለቱ ወረዳ አስተዳደሮች ብቻ ነው። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዴ ግጭቱ እንደገና መቀስቀሱን አረጋግጠው የመንግስት ስራ ኃላፊዎችን ጨምሮ ግጭቱን ቀስቅሰዋል ያሏቸውን የፖለቲካ ሰዎችም በሕግ እንዲጠየቁ የተደረገ ነው ብለዋል። የመከላከያና የክልሉ ልዩ ኃይል አባላት ግጭቱ ወደ ተነሳባቸው ቀበሌያት እንዲገቡ ከማድረግም በላይ በሰውና በንብረት ላይ የደረሰው ጉዳት እየተለየ መሆኑን ተናግሯል። ከሁለት ሳምንታት በፊት ከሁለቱም ወገን የተወጣጡ የሀገር ሽማግሌዎች ባደረጉት ምክክር ህዝቡ ወደ ሰላማዊ ኑሮ እንዲመለስ፣ በሌላ በኩል ደግሞ ግጭቱን የቀሰቀሱ አካላት በህግ እንዲጠየቁ ወስነው የፀጥታ ሰራዊቱ በውሳኔው መሰረት በሁለቱም መስተዳድሮች በኩል የቀበለው አስተዳዳሪዎችና የፖለቲካ አመራሮችን ጨምሮ ግጭቱን አነሳስተዋል የተባሉትን በቁጥጥር ስር ለማዋል እንቅስቃሴ ሲጀመር እነኚህ አካላት ሂደቱን በማደና የመዲና ቅፍ ላይ ናቸው ብለዋል። በግጭቱ እጃቸውን ያስገቡ አካላት ለእናንተ መብት በመታገላችን መንግስት ሊያስር ነው፣ ስለዚህ ለመብታችሁ ተነሱ እያሏቸው ህዝቡን እንደገና ግጭቱ ውስጥ እንዳስገቧቸውም ተናግሯል። አቶ አለማየሁ የጸጥታ ሰራዊቱ ግጭቱ ወዳለበት መንደር በመግባት የማረጋጋትና ግጭቱን በማነሳሳት የተሳተፉ አካላትን በቁጥጥር ስር የመዋል ስራ እያከናወነ እንደሚገኝም ተናግሯል። ባልተገባ መንገድ ጥፋት ሰርተው የነበሩ ሰዎች ከሀገር ሽማግሌና ከህዝብ ውይይት ሲደረግ ባዶ የሰሩ ሰዎች ወይክ መጠየቅ አለባቸው። እኛን አስታርቁ የሚል ዘላቂ ሰላም ለመፍጠር ህዝቡ ተግባብቶ ሲያበቃ ከዚህ ውጭ በሆነ መንገድ አሁንም ትናንትና በሰራነው ጥፋት የሚጋለጣለን በሚል ቀበሌ አስተዳዳሪዎችን ጨምሮ እዚህ ድርጊት ውስጥ ስለነበሩ የፖለቲካ አመራርም በዚህ ድርጊት ውስጥ በሁለቱም በኩል የተወሰኑ አካላት በዚህ ድርጊት ውስጥ ስለነበሩ እ በጣም በተዛባ መንገድ በፍጹም ለህዝብ በማይጠቅሙ ሁኔታ እንደገና ዳግኝ ግጭት እንዲከሰም ተደርጓል። በዚህ ምክንያት ነው አሁን ተጨማሪ ንብረት እንዲወድም የተደረገ ይሄ አለአግባብ መሆኑን አውቆ የጸጥታ መዋቅሩ መሀል ገብቶ እየሰራ ነው ያለው። ሆን ብሎ በተደራጀ መንገድ ይህ መደራጅቶ እያንቀሳቀሱ ስለሆነ አንድ ቦታ ላይ የጸጥታ መዋቅሩ ሲያደርግ ወደ ሌላኛው ሽት ታርገ ሌላኛው ነው የሚያወድሙት። በአስቸኳይ ጉዳይ ላይ ዘላቂ መፍትሄ ለማምጣት ስራ መሰራት አለበት። የፖለቲካ ጥቅም ለማግኘት ሲባል ግጭቱን አነሳስተዋል ያላቸውን አስራ አንድ የፓርቲው አባላትና ባለሙያዎችን አሳስሮ ምርመራ የተደረገባቸው መሆኑን የደቡብ ክልል ብልጽግና ፓርቲ ማስታወቁ አይዘነጋም። በሁለቱ አዋሳኝ ቀበላት የሚገኘው የደን መሬት ይገባናል በሚል በተቀሰቀሰው ግጭት በርካቶች የተገደሉ ሲሆን ከሀያ ሺ በላይ ዜጎችም ተፈናቅሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም